የህዝባዊ ወያኔ አርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ፓርቲያቸው ከኤርትራ አመራሮች ጋር ከስድስት ወራት በፊት በዱባይ ውይይት ማድረጉን የህዝባዊ ወያኔ አርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። በዚያ ውይይት ላይ ህወሓትን በመወከል የተሳተፉት የጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ መሆናቸው የጠቀሱ ሊቀመንበሩ ውይይቱ የተካሄደው በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እውቅና ነው በማለትም አክለዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ዛሬ ጠዋት በመቀሌ በሰጡት መግለጫ ከኤርትራ መሪዎች ጋር ሌሎች ቀጣይ ግንኙነቶች እንደነበሩ አስረድተዋል። ከኤርትራ አመራሮች ጋር የተደረገ ያሉትን የውይይት አስመልክቶ የህወሓት ሊቀመንበር ባደረጉት ገለጻ ላይ እስካሁን ከትግራይ ክልል ጊዜያዊ አስተዳደር ከኤርትራ መንግስትና ከኢትዮጵያ ፌዴራል መንግስት የተሰጠ አስተያየት የለም። ውልጌት አጽብሃ ተከታዩን ዘገባ አድርሰናል። የህዝባዊ ወያነ ሐርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ዛሬ ጳጉሜ አምስት ቀን 2016 ዓመተ ምህረት በሰጡት መግለጫ ህወሓት ከሁሉም አጎራባች አካባቢዎች ጋር ሰላም ለመፍጠር ውሳኔ ማስተላለፉን ጠቅሰዋል። በዚህም መሰረት ከኤርትራ መንግስት ጋር ግንኙነት ማድረጉን ገልጸዋል። ይህንንም ተከትሎ ከስድስት ወራት ገደማ በፊት በዱባይ ከኤርትራ አመራሮች ጋር ውይይት ተደርጓል ሲሉም ተናግረዋል። በዚያው ውይይት ላይ ህወሓትን በመወከል የተሳተፉት የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ መሆናቸው የጠቀሱት ሊቀመንበሩ ውይይቱ የተካሄደው በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እውቅና ነው በማለት አክለዋል። ናትና ውሳኔ ሰላም ንበብ የእኛ ውሳኔ ከሁሉም አካላት ጋር ሰላም እንፍጠር የሚል ነው። ከሻዕቢያ ጋር ያው ከኤርትራ መንግስት ማለት ነው፣ ከፋኖም ጋር ሆነ ከሁሉም ጎረቤቶቻችን ጋር። የፕሪቶሪያው ስምምነት ከፌደራሉ መንግስት ጋር የተደረገ ነው። ከሁሉም ጋር ሰላም እንፈልጋለን። ይህ እንደ ህወሓት ስራ አስፈጻሚ የተወሰነ ነው። በዚህም መሰረት ፕሬዚደንት ጌታቸው ከኤርትራ መሪዎች ጋር ግንኙነት አድርገዋል። ይህ እኔ የማውቀው እንዲሁም የፓርቲ የስራ አስፈጻሚ የሚያውቀው ነው። ስላለፈው ተጠያቂነት በራሱ አሰራር ይመጣል። አሁን ግን ተኩስ አንፈልግም፣ ሰላም ነው ምርጫችን ብለናል። ድንበር አካባቢ ነፃ አድርጉት፣ ሰዎችን አፍናችሁ አትውሰዱ፣ እንስሳትም አትውሰዱ፣ ያሰራችኋቸውንም መልሱ ብለናቸዋል። ጌታቸው ይህንን ኃላፊነት ወስዶ ተገኝቷል። ይህም ለክቡር ጠቅላይ ሚኒስትሩ ሪፖርት ተደርገዋል። ጠቅላይ ሚኒስትር አብይ አሕመድ ግንኙነቱ እንዲኖር እንዳበረታቱ የገለጹት ዶክተር ደብረ ጽዮን ከዱባይ በኋላም በሌሎች በስም ባልጠቀሷቸው አካባቢዎች ተገናኝተው እንደተወያዩ አስረድተዋል። ከኤርትራ ጋር በመሆን የፌዴራሉን መንግስት ለመምታት አቅዳቸዋል በሚል የሚገለጹ ነገሮች እንዳሉ የጠቀሱት የህውሃት ሊቀመንበር ይህ ከእውነት የራቀ ነው፣ እኛ የምንፈልገው ሰላም ብቻ ነው በማለት ተናግረዋል። ውይይቱ ቀጣይ እንዲሆን እንደሚፈልጉ ነው ዶክተር ደብረ ጽዮን የተናገሩት። ግንኙነት በመጀመሩ በድንበር አካባቢዎች የነበረው የጸጥታ ስጋት እየቀነሰ መጥተዋል በማለትም አብራርተዋል። አብታሐቲ ዝፍለጥ ነገር ነው እዚ ንአታኻ ሰምጭዋይ ፍርቲ ግዛዕምዛዕ ሙሳድ ካብ ዝፈልጦ ደደው ይለሉ ከአሁን በፊት የነበረው የሰዎች እገታና እንስሳትን መዝረፍ እኔ እስከማቀው አሁን ቆመዋል። በኢሮብ ያለውን አካባቢ ተቆጣጥረው ስላሉ የእኛ ጥያቄ ውጡልን የሚል ነው። ይህ ደግሞ በዋናነት የፌዴራል መንግስት የሚፈጽመው ነው። በሌሎች አካባቢዎች ሕዝቡ በክረምት ወደ እርሻው መግባት የሚችልበት ሁኔታ እንዲፈጠርና እንዲገባ አሳውቀውናል። በዚህም ወደ ግብርና ሥራው ገብቷል። በዛ በኤርትራ በኩልም እንደዛ በውይይቱ የመጣ አንዱ ለውጥ ይህ ነው። ሕዝብም ይገናኝ ብለናል እርስ በርሱ የተዛመደ ስለሆነ እንደ ከዚህ ቀደም በማህበራዊ ጉዳዩ ይገናኝ እንዳይከለከል ብለናል። የእንቅስቃሴውን ደረጃ ባላውቅም ተረጋግቷል። ከኤርትራ አመራሮች ጋር ተደረገ ያሉትን ውይይት አስመልክተው የህወሓት ሊቀመንበር ባደረጉት ገለጻ ላይ እስካሁን ከትግራይ ክልል ጊዜያዊ አስተዳደር፣ ከኤርትራ መንግስትና ከኢትዮጵያ ፌዴራል መንግስት የተሰጠ አስተያየት የለም። ከሶስቱም አካላት ምላሽ ለማግኘት ያደረግነው ጥረትም ለጊዜው አልተሳካም። በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንትና የክልሉ የጸጥታ ኃይሎች መሪ ሌትናንት ጀኔራል ታደሰ ወረደም የክልሉ ጊዜያዊ አስተዳደር በወረዳና በዞኖች የሚያካሂደውን ሹምሽር እንዲያቆም በተመሳሳይም ጉባኤ ያካሄደው ህወሓት በጊዜያዊ አስተዳድሩ ካቢኔ ያለውን ድርሻ ዳግም ለማስተካከል እንዳይንቀሳቀስ ጠይቀዋል። ክግበር ዝድለ ዘለዎ ነገራት ኣሎ እዚኣቶም ንኣብነት ኣብቲ ግዜያዊ ምምሕዳር ሓምሳን ሓደን ፐርሰንት እንዲፈጸሙ የሚፈለጉ ነገሮች አሉ። ለምሳሌ በጊዜያዊ አስተዳደሩ ያለው 51 በመቶ የካቢኔ ቦታ የህወሓት መሆኑ ይታወቃል። በአሁኑ ጊዜ ደግሞ ክፍፍል ተፈጥረዋል። ጉባኤ አካሂዶ አመራሮችን በመረጠ ኃይል በኩል 51 በመቶ ድርሻውን ለማስተካከል የሚደረግ ፍላጎትና እንቅስቃሴ አለ። በሌላ በኩል በጊዜያዊ አስተዳደሩ በኩል ያለና ጉባኤው የተቃወመው በተለያዩ ቦታዎች ሰዎችን የመሾምና ከሹመት ማንሳት እንቅስቃሴ አለ። ስለዚህ ይህ ሰዎችን የመሾምና የማውረድ እንዲሁም አስተዳደሩን ለማስተካከል የሚደረግ እንቅስቃሴ ቢቆም የሚል ነው ጥያቄያችን። ይህ ጥያቄ የአጭር ጊዜና የክልሉን ፖለቲካዊ ውጥረት በተረጋጋ መንፈስ ለመፍታት ያቀደ መሆኑን ሌተናንት ጀነራል ታደሰ ገልጸዋል። በተጨማሪም በክልሉ ሁለቱም የህወሓት ቡድኖች ለጸጥታ ስጋት የሚፈጥሩ ሰልፎች ከማካሄድ እንዲቆጠቡ ምክትል ፕሬዚደንቱ አሳስበዋል። የክልሉ የጸጥታ ኃይል ከሁለቱ የህወሓት ቡድኖች ጋር እየተወያየ እንዳለ ማስረድተዋል። የህወሓት አመራሮች ክፍፍሉ በክልሉ ፖለቲካዊ ቀውስ አስከትለዋል ሲሉም ተናግረዋል። የክልሉ ጸጥታ ኃይል ይህንን መልእክት ማስተላለፉ ሲቪላዊ አስተዳደሩ ተቆጣጥሮ ከመያዝ ጋር ይገናኝ እንደሆነ ተጠይቀው መልእክቱ እንደ ጥያቄ የቀረበ እንጂ ከስልጣን ጋር የተገናኘ አይደለም፣ የስልጣን ፍላጎትም የለንም ብለዋል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም